ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር በረከት ሀብተ ሥላሴ በክፍል ሁለት የግለ ሕይወት ትረካቸው የዓይን ምስክርና ተሳታፊ የነበሩባቸውን ሁለት ታንኳር የታሪክ ምዕራፎች ያነሳሉ የ1953ቱን የታሕሳስ ግርግርና የየካቲት ሥልሳ ስድስቱን የአብዮት ፍንዳታ ታሪካዊ ክስተቶች። በታሕሳሱ ግርግር ወቅት በአብዮት ቀስቃሽነትና መሪነት ለክስ የተዳረጉትን በዳኝነት ተሰይመው እንዲፈርዱ በልዑል አሥራተ ካሳ ይመረጣሉ። እሳቸው ራሳቸው ከለውጥ ፈላጊዎቹ አንዱ ነበሩና ባለቆቻቸው ፊት መጐስል ለመላበስ ሲሉ ከታሪክና ከህሊናቸው ጋር መጋጨትን አልወደዱም። ይልቁንም ምርጫ አድርገው የዘየዱት ከአዲስ አበባ መሰወርን ነበር። የታሪክ አውራ የሆኑና የማከብራቸው ሰዎች ላይ ዳኛ ሆኜ ልፈርድባቸው ስላልፈቀድኩ ከአዲስ አበባ ጠፍቼ ወደ ሐረር ሄጄ ተደበቅኩ ይላሉ። ሌላኛው የሕይወት ጉዟቸው ውስጥ የገጠማቸው የታሪክ ምዕራፍ የየካቲት ስልሳ ስድስቱ ሕዝባዊ አብዮት ክስተት ነው። የቀዳማዊ ኃይለ ሥላሴ የዘውድ ሥርዓት በአዲሱ የልጅ እንዳልካቸው መኮንን መንግሥት እጅ ሲገባ ባሕር ተሻግረው ይገኙ የነበረው አገረ አሜሪካ ነበር። አዲሱ መርሃዊ መንግሥት ልጅ እንዳልካቸው መኮንን ራሳቸው ለዶክተር በረከት ስልክ መጥተው እገዛቸውን እንደሚሹ ጠይቋቸዋል። ሆኖም የዶክተር በረከት ምላሽ በልጃቸው የሕክምና እርዳታ መሻት ሳቢያ አይቻለኝም የሚል ሆነ። ይሁንና የልጅ እንዳልካቸው መንግሥት ሳያከትም ወዳጃቸውና ዘመዳቸው ሌተናል ጀነራል አማን አንዶም የተተኪው የጊዜያዊ ወታደራዊ አስተዳደር ደርግ ሊቀመንበር በመሆናቸው ዳግም ወደ አገር ቤት ተጠሩ። የዘውድ ሥርዓቱን ባለሥልጣናት እንዲመረምሩም በደርግ የተቋቋመው መርማሪ ኮሚሽን ምክትል ሊቀመንበር ሆነው ተሾሙ። የዛሬው መነሻችን ከታሳሱ የለውጥ እንቅስቃሴ ክሽፈት በኋላ የዳኝነት ስየማ ሂደት ላይ ነው። ህግ የተማረ ሰው በተለይ በአጠቃላይ ምሁር ሰው ህግ የበላይ እንጂ ሰው የህግ የበላይ አይደለም ብሎ ያምናል። አንድ ሁለተኛ ይህንን ዓላማ ለመተግበር በሚደረገው ጥረት ሁሉ እንቅፋት ነበረ። በዛ ጊዜ በነበረው ሥርዓት እንቅፋት ነበረ። የሥርዓቱ ዋና ተጠቃሚዎች የነበሩት ባለ እምረቶችም ቢሆኑ በየመስሪያ ቤትም የተወዘፉ ሰዎች ይሄ እንዳይደረግ ይከላከሉ ነበር። በዚህ ጊዜ የተማርነው ሰዎች በተለይ ህግ የተማርነው ሰዎች ደግሞ ትልቅ እንቅፋት እያጋጠሙ ስለነበረ እነ መንግስቱ ነዋይ፣ ግርማሜ ነዋይ እና ወንድሙ የሆነ መንግስቱ ያንን መፈንቅለ መንግስት ሲያውጁ የተቀበልነው በደስታ ነው። የተማርነው ሰዎች በአጠቃላይ በደስታ ነው የተቀበልነው። ለውጥ ያስፈልጋል ዘንድ የምናምነው ሁሉ በጣም በደስታ ነው የተቀበልነው። አዎንታዊ እርምጃ ነው፣ አዎንታዊ ስራ ነው ብለን ተቀበልነው። በመሀሉ ተከሸፈና የክብር ዘበኛ ባለሟሎች የሆኑ አባለ ስራ የሆኑት ኦፊሰሮች በሙሉ ከስራ ተወገዱ፣ ታሰሩም። ገሚሶቹም በግዞት ተሰደዱ፣ ብዙዎች ታሰሩ። ጄኔራል መንግስቱና ወንድሙ ገርማሜ ሲታኮስ ሞተ። ጄኔራል መንግስቱ ቆስሎ ተያዘ። ተይዞ ፍርድ ቤት ቀረበ። ፍርድ ቤት ሲቀርብ ማን ሀሳቡ እንዳቀረበላቸው አላቅም፣ ግን ልዑል ራስ ካሳ እኔም ከዳኞቹ አንድ እንደሆን ሀሳቡ ደግፈው ደረጃ ነው ያቀረቡ። እኔ የታሪክ አውራዎች የሆኑትን ሰዎች የማከብራቸውን ሰዎች ዳኛ ሆኝ ልፈድባቸው ፈቃደኛ አልነበርኩም። በሕግ ልቋቋም አልቻልኩኝ ግን ሸሽ ሆ ቀጠፋ ካቀጠፋ ሳጠፍችን ሀረ ሄድኩ። አንድ ቤት የተጠበቅኩ ዓላማዬ ከፍነገ ከሀገር እንዲያው እንዲወጣ ነበረ ግን ያሳይሆን ደግሞ ጊዜው ሲያልፍ አንድ ሁለት ወር ሲያልፍ እኔ ፈልገው ሲያጡ ጊዜ ሌሎች ሰዎች መደቡ በዚህ ምትክ። እና ከዚያ በኋላ መጣ ተመለስኩ፣ ወደ አዲስ አበባ ተመለስኩ። ልታሰር ነበር ግን በመሀሉ ታመምኩ። እንዳጋጣሚ ተመሜ ታመሜ የኩላሊት ጠጠር አንዱን ኩላሊቴን ስላበላሸው ሐኪሞችና አንችለውም ስላሉ ወደ እስራኤል እንድሄድ ታዘዝኩ እና እስራኤል ሄድኩ። ስሄድ ተበላሸ የተባለው ኩላሊቴ አልተበላሸም። እንዲያው ያቺ ያገደችው የደፈነችው ድንጋይ ተንቀሳቀሳ ስለወረደች አይ ስራ የነበረው ኩላይ ይሄ ስራ ጀምር በጣም ደስ አለኝ። ለሕክምና ብዬ የሄድኩበት ጊዜ አገር ለማየት ለማየትና ወንጃም ደሞ አንድ አይህማን የሚባል አይሁዶች ያስፈጀ ሰው ለፍርድ ይቀርብ ነበር እዛ ፍርድ ያየሁ ብዬ ሰንብቼ ወደ ሀገር ተመለስኩ። ፈታኝ ጊዜ ነበረ። እኔ የወሰድኩ እርምጃ የሚያሳስር ምናልባት ልቅ አጣላኛ ያስገባ ነበር ግን እንደ እድል አመለጥኩ። በመጽሐፍ ውስጥም እንደዚሁ አንስተውታል። በወቅቱ ኢትዮጵያ የነበረችበትን ሁኔታ በታሪክ ብቻ ሳይሆን ኖሮበትም አይተውታል። የዛ ወቅት አንዱ እርስዎ ከእንግሊዝ አገር ሲመጡ በዲሞክራቲክ ሶሻሊዝም አምናለሁ የሚል በዚህ አይነት ተጽዕኖዎች የነበረቦት በወጣትነት ዘመን ጊዜው የተራማጅ አስተሳሰብ ነበሮት። በኋላም ምናልባትም ህገ መንግስታዊ የዘውዳ ሰራ አገዛዝ ወይም ኮንስቲቱሽናል ሞናርኪ ኢትዮጵያ ቢሆንም አይከፋም የሚል ሳቢ ላይም ደርሰው ነበር። በወቅቱ የነበረው አገዛዝ ስርዓት በተለይ ኢትዮጵያን ለማዘመን ከፍትህ አኳያ፣ በተለይ ከህግ አሰራሩ አኳያ ከባህላዊው እና ከፍጹም የንጉሰ ነገስታዊ አገዛዝ ጋር የነበሩት ግጭቶች ምን ያህል ጠንካራ ነበሩ? በተለይ ያልተማረ ህብረተሰብ፣ ያልተማሩ ሰዎች ከፍተኛ አመራር ላይ በነበሩበት ወቅት አዳዲስ አገራቸውን አፍቃሪ ወጣቶች ሲመጡ የአመለካከት ግጭቱ ምን ይመስል ነበር? ኢትዮጵያን ለማዘመን በህጉም ሆነ በሌሎች ዘርፎች ከመንግስቱ ነዋይ የመፈንቅለ መንግስት ሙከራ በኋላ አንዳንድ ነገር ተለውጧል። ብዙም ማለት አንዳንድ ነገር ተለውጧል። በአጠቃላይ ምን ማለት ይቻላል? በህዝቡ ላይ የነበረው ዐይነ ጥላ ተገፈፈለት። እየረማም ነው። ደፍረው መናገር ጀመር። ብዙ ሰው፣ በተለይ የተማሩት በትምህርት ደረጃ ያሉት ወጣቶች፣ ተማሪዎችና አስተማሪዎች በግልጥ መናገር ጀመሩ። አንዳንድ መጽሐፍ ጀመሩ። እኛም የመንግስት ሰራተኞች ሲሆን መናገር የማይፈቀድልን ውስጥ ለውስጥ መናገር መስራት ጀመር። እንዲያውም አንዳንድ የውስጥ ለውስጥ ስራ ደግሞ አሁን መውመትን ጀምር እያል እንማከር ነበር። በጨለማ በቤት እየተገናኘ እንማከር ነበር። ደፍሮ መናገር አይቻልም፣ ምክንያቱም መታሰር አለ መገደልም ይኖራል። የታሰሩ የተገደሉ ነበሩ። ይህም ፈታኝ ጊዜ ነበረ። በአንድ በኩል የህዝብ ፍልአይን ተገፋፈለት ተገፋፈለት ስል የተናሩት ሰዎችን በተለይ ደግሞ አንድ በታቸው ተፈታላቸው ለማለት ይቻላል። ደፍሮ መናገር ግን አይቻልም። ደፍሮ የተናገረ ሁሉ ይደርስበት የነበረ አንዳንድ ስርአት አንዱ አብነት ነው። ግን አጠቃላይ አትሞስፌሩ የነበረው ሀዋሁ ተለውጦ ለመናገርን ለመጽሐፍ መንገድ ፈክ ከብቶ ስለነበረ የመሻሻል እድል እንደተከፈተ አውቀን በየስናችን አንዳንድ የውስጥ ድርጅት ህቡእ ድርጅት የተጠበቀ ድርጅት እናቆም ብለን እንንቀሳቀስ ነበር። ከእነዚህ እንቅስ አንዱ የምንወዳቸው የምናከብራቸው በጃማ የታከለ ወልደ ኋላት የሚባለው አርበኛ በጣም የታወቀው አርበኛ እንደ አጋጣሚ ደግሞ የጠቅላይ ፍርድ ቤት ተጣባቂ ዳኛ በነበሩት ጊዜ እሳቸው አፈንጉስ ሆነው አብሬያቸው ስለዘራሁ በዚያ ልምጃ አውቅያቸው ነበረ። በጣም ደግሞ ማከብራቸው ስለነበሩ እሳቸው የሚመሩት አንድ የህቡእ ድርጅት ነበረ። ብዙዎች የተማሩ ሰዎች የሚከተሉትና እሳቸው ከድሮ ሰዎች መሀል ሀይለኛ ተናጋሪ፣ የፍትህ ሰው ስለነበሩ ንሱ ያከብራቸው ነበር። አርበኛም ስለነበሩ ደግሞ ከአርበኞች መሀል ድጋፍ ነበራቸው። ረዲሳቸውን እንዳንድ መንገድ ክፋች ቆጥረኝ ሁላችን ባይሆን አንዳንዶቻችን እንከተላቸዋለን ብለን ብንሰባስብ ነበር። በመሀሉ የህቡ ድርጅት ከውስጥ አንድ ሰው አጋለጠውና ተጋዙ። የቀረበውም ስለታወቅን ተከታታይ ያደረጉብን ነበረ። ልክ እንዳው ጉድጓድ ውስጥ እንደገባቸው አይጦንም ሁሉ ተበታተነ። አላሰሩንም ይመስለኛል መክረው የወሰኑት ውሳኔ የገለም ልጆች ናቸው ስለ ለስራም ያስፈልጉናል፣ ቀስ በልከታተላቸውንም ብለው እንዲሁ ለቃቁን ተውን። ግን ይከታተሉ እንደነበረ ግልጥ ነው እና የለውጥ ሐዋርያ ተብለን እስከ መጠላትን ደርሰን ነበር። አንዳንዶቻችን ደፈ የምንናገረው ይህ እንኳ ትንሽ ቀላጋን ነው ነው፣ ግን የለውጥ እንቅስቃሴ ጀማሪዎች እንባል እንኳ ይሻል ይመስለኛል። ጊዜው በጣም ፈታኝ ጊዜ ነበረ። ምክንያቱም በአንድ በኩል የማይነቃነቅ ስርዓት እና ከነ አውታሮቹ ከነ ደጋፊዎቹ ነው። ከዚ ጋር ደግሞ የተፋጠጠው ደግሞ የለውጥ መንፈስ። በእኔ በኩል ለምሳሌ እንግሊዝ አገር የተማርነው የአውሮፓም፣ አንዳንዶች አሜሪካ የተማርነው ሶሻል ዲሞክራሲ መንፈስ እንደግፍ ነበረ። ይህም ማለት ስርዓቱ ቢሻሻል ንጉሱ ስልጣናቸውን ለልጃቸው ሰጥተው ልጃቸው ደግሞ እንግሊዝ አገር እንዳለው ስዊድን እንዳለው ሕግን አክብሮ የሚኖር ንጉስ እንጂ ፈላጭ ቆራጭ ሳይሆን በሕግ ስር የሚያስተዳደር ንጉስ ቢሆኑ ምናልባት ይህንን ስርዓት እንጠቀምበት እንችል ይሆናል የሚል ሀሳብ ነበረ አንዳንዶቻችን። አንዳንድ ደግሞ ራዲካል ላይ የሆነ መጨረሻ ጠርጎ መጣል ነው ይሄ አይሆንም የሚል ነበሩ። የማይሆን ነገር ነው ምክንያቱም ስልጣኑ በእጃቸው ነው። ጦሩም ፖሊሱም፣ መንግስት አውታር በሙሉ በሳቸው እጅ ነው። ስለዚህ ለወደፊቱ የሚያዋጣውን ነገር በትምህርትም በሰበካም ውስጥ ለውስጥም ቢሆን በግልጽም ቢሆን እየተናገሩ ያወጀ ለወደፊት ማሰብ ይሻላል የሚል ሀሳብ አመዘነና ለጊዜው ተው ነው። በኢትዮጵያ የመጀመሪያው አብዮት በእርግጥ በዛ ብቻ ላበቃም በኋላም የወሎ ድርቅ አንዱ ምክንያት ሆኖ ሌሎች ተጨማሪም ሁኔታዎች በወታደሩ ውስጥም እንደዚሁ የደሞዝ ጭማሪ በታክሲ ሹፌሮቹም በኩል በመምህራንም ሆነ በሰራተኞች ማህበራት ሆነ እንደዚሁ በመላ አገሪቱ በተማሪዎች እንቅስቃሴ እነዛ ሁሉ ተዳምረው ለሁለተኛ ጊዜ ሌላ ህዝባዊ አብዮት ተቀሰቀሰ የካቲት 1966 በዛ ወቅት የመንግስት አካል ሆነው የለውጡን አመጣጥ በምን ምን መልኩ ነበር ሲከታተሉ የነበሩት? ለለውጡ ውስጥ የነበሩት ተሳትፎ ምን ይመስል ነበር? የመጨረሻው ኢትዮጵያ ንጉሠ ነገሥት ዘውዳዊ ስርዓት ማክተምን የአይን ምስክር ሆነው የተመለከቱት በምን መልኩ ነበር? እንደ አጋጣሚ አብዮቱ ሲፈነዳ አሜሪካን ሀገር ነበርኩ። አንድ ልጄ ስትወለድ ትንሽ ጉዳት ስለደረሰባት ለማሳከም ብዬ ይህንኑም ከንጉሠ ነገሥቱ አስፈቅጄ አሜሪካን ሀገር ወርልድ ባንክ ስራ አገኘሁ። እዛ ህጄ ልጄን ለማሳከም ህጀ ስለነበረ አብዮቱ የፈነዳ ጊዜ ሰብ አልነበርኩም፣ ሀገር አልነበርኩም። በመሀሉ ግን አዲሱ መንግስት በልጅ እንዳልካቸው መኮንን የሚመራው መንግስት አዲሱ አቋቁሞ መርማሪ ኮሚሽን ሲያቆም ይህ መርማሪ ኮሚሽን አባል ሆኜ እንድሰራ ጥሪ የተደረገልኝ መጀመሪያ አልችልም አልኩ። እኔ ቤተሰብ አለኝ፣ እዚህ አለ እኔ ሊተዳደር ማይችል ቤተሰብ እንዲህ ያለች ደግሞ ችግር አለባት እያለች ብዬ እንቢ አልኩ። እንዳልካቸው ባልካቸው ኮኝ ጋር በቴሌፎን ያደረግኩት ንግግር አስታውሳለሁ። ለልጅ ቢሆን ነገር ካስፈለገ ቢያስፈልጉ ሁሉ ናግላለ ሚባል አይ፣ ምንም የምታደርጉት ነገር የለም፣ እኔ አልችልም ብቻ እግዚአብሔር ረዳቸው ብዬ የመጨረሻ ቃል ሰጠኋቸው። በመሃሉ ዳልካቸው መንግስት ወጥቆ ወታደሮቹ ሲጨብጡ ስልጣኑ የወታደሮቹ የመጨረሻ አፍላ መሪ የነበሩት አማን አንዶም ስለሆኑ ከጀራል አመና እንደውም በእውቅናም በዝምድናም ቁሰ ነበርን። መለክተኛ ላከብኝ ኋላ ደርግ የገደለው አንድ ክፍሌ የሚባል ሰው ላከብኝ ደብዳቤውን ይዞ መጣ። እዚህ ለውጥ እንዲመጣ የታገልክበት ዓላማ ነው እንዴት ነው አሁን ጊዜ ማትረዳን የሚል የያዘ መልእክት ነው እና ከባሪው የተጋ ተማከርኩና በአጭር ጊዜ ቢሆን አንድ ስድስት ወር ይሄ የጀመሩ ትልቅ ዓላማ አንድ ስኬታማ እስኪሆን ድረስ አንድ መንገድ እስኪሆን ድረስ ልሂድ ብዬ አማከርኳት እሷን ስትፈርስ ስችል ይሻለች። መጣ የመርማሪ ኮሚሽን አባል ሆኜ የሚሰራ መርማሪ ኮሚሽን እኔ ስለ የቆየህባቸው ሊቀመንበሩን ሊያደረጉኝ ያሰው ነበር፣ ግን ስለ ቆየህባቸው ሌላ ሰው ሾሙ። መጣ ግን በደሳ ተቀበሉኝ ጀመር። በወቅቱ ሊቀመንበር የነበሩት ማን ነበሩ? ፕሮፌሰር መስፍን ናቸው። ፕሮፌሰር መስፍን ወልደ ማርያም ናቸው። አዎ። እና እኔም እየተቀብዬ መስፍን አጋጣሚ አውቀው ነበር፣ ወዳጅም ነበር ነው በሀሳብ መለያየም ወዳጅ ነበርን እና የመስፍንን ጽኑ መንፈስ ስለማውቅ መስፍን መሽሙ ጥሩ ነው፣ መርጦ ነው ብዬ ተቀብዬው አብረን ሰራን። አብረን ሰራን ቀጠል የምርመራውን ሁኔታ ግን በህግ እንመራውን የነበርኩ አንዱ ብዙ ዋኪ ነገሮች እስካሁንም የጠራ ታሪክ የሌለው የተለያዩ ሀሳቦች የሚሰነዝሩበት የዛ ወቅት የመርማሪ ኮሚሽኑ አወቃቀርና ና የስራ ሂደቶች ነበሩ። መርማሪ ኮሚሽኑ ነው በአንድ በኩል ደርግ መስመር ስቶ እንዲሄድ ያደረገው የሚሉ አሉ። እጃቸው በተለያዩ ነገሮች ውስጥ ተነካክተዋል ብለው የሚሰነዝሩም አሉ። በእርግጥ የፖለቲካ ተቃዋሚ ድርጅቶች አባባል ነው። ፖለቲካዊ እንድምታም ይኖረዋል። በእርግጥ ተግባሩ ምን ነበር ከጅምሩ ከመጨረሻው ድረስ ምን ምን ነገሮችን ነበር ሲያከናውን የነበረው? ምን ፍሬ ያለው ነገርስ ሰርቷል ይላሉ። የመርማሪ ኮሚሽኑ ተግባራትና ውጤቶቹ እንደምን ይገልጿቸዋል? የመርማሪ ኮሚሽን ተግባር በመቋሚያው አዋጅ እንደተገለጠ በዚያን ጊዜ የተፈጸመው በቀድሞ መንግስት ባለስልጣኖች የተፈጸመ አንዳንድ በደል መርምሮ የመመራን ውጤት ለባለስልጣኖች ማቅረብ ነው። መርማሪ ኮሚሽን ማለት ዳኛ አይደለም፣ መርማሪ ነው። እንደ ፖሊስ መርማሪ ነው፣ መርመራም የሚያደርግ ነው። በአዋጁም የተገለጠው ይሄ ነው። ግን ሲመረምር ደግሞ በህግ ነው። ማለት የሚመረመረው ሰው በደንቡ ቀርቦ ጥያቄ ይቀርብለታል፣ ለጥያቄ መ ይሰጣል፣ በህግ መሰረት ይካሄዳል። በመጨረሻው የፈጸመው በደል እንዳለ በደርግ ይሄ ነው ብሎ ኮሚሽኑ ጽፎ ለባለስልጣኖች በዚያን ጊዜ እንግዲህ ደርግ ብቻ ነው ባለስልጣን የነበረው ጃንሆይ ወርደዋል። ሳይወርድ ነው የመጣ የሄድኩት ግን ከአሜሪካን ሀገር መጣ በሶስተኛ ወሬ መሰለኝ ነው የወረዱት፣ እና ደርግ ስልጣን ጠቅሎ ይዘዋል። ስለዚህ መርማሪ ኮሚሽን ምርመራው ሲጨርስ የሚያቀርበው ለመንግስት ነው እንጂ ፈራጅ ቆ አይደለም፣ መርማሪ ነው። አንድ ሁለተኛ የሚመረምረው በህግ ነው። በዚያን ጊዜ የነበረ ህግ ያወጀው አዋጅ ፋተኛ ሆኖ የተገኘ ሰው በህጉ መሰል ቅጣት ይቀጣል የሚል በመከተል ነበር የጀመረው። መርማሪ ኮሚሽን አንደኛ ጉዳይ ብለው የጀመረው የወሎ ረሀብ ጉዳይ ነው። ምርመራውን በወሎ ረሀብ እና በደረሰው እልቂት ምክንያቱ ለምንድን ነው? መንግስት ለምንድን ነው ይህ ሲሆን ዝም ያለው እጅጉን አስር ዚያ ዝም ያለው ለምን እርዳታ አላደረገም? ለምንስ አስቀድሞ የመከላከል ድርጊት አላቋምም? ለምሳሌ በየቦታው እህል የሚሰበሰበት ይህል ጎተራ ማድረግ ለህዝብ ማደል ማድረግ ይቻላል። ይህን አላደረገም ተብሎ መንግስት መጠየቅ አለበት የሚል ነው። የምርመራው መንስኤው ይሄ ነው። በወሎ ጉዳይ የመጣ እንደሆነ የወሎ ጉዳይ የሚመለከታቸው ባለስልጣኖች እነማን እነማን ናቸው? ምን ነበር ኃላፊነታቸው? ተወጡት ወይ ኃላፊነታቸውን ወይስ አልተወጡትም? ምክንያቱስ የሚል ነበር። የጥያቄው መነሻዋል ነው እና አንድ አራት አምስት ሚኒስትሮች ነበሩ። ብዙ ሰዎች ተጠይቋል። ግን አራት አምስት ሚኒስትሮች ነበሩ ተጥያቄ ሆነ የተገኙ ይህንን ምርመራ በምናደርግበት ጊዜ ከደርግ ሰዎች እየመጡ አንዳንዶችም በቴሌፎን ለምንድን ነው ቶሎ የማትወስኑት? ለምንድን ነው ደግሞ እነኝህን ህግ ያላከበሩት ሰዎች ህግ ህግ እያላቸው የምታሽከረምዋቸው? እያሉ የሚፎክርብንም ነበሩ። አንድ ቀንም ወደ ደርግ ጥፈቸት ጠርተውን ማታ እዛ ጠርተው ምንድን ነው የምታደርጉት ብለው ጠይቀውም አስረዳናቸው። እኛ የምንሰራው በህግ ነው እንግሊዞች አንዳባባላላቸው አልኳቸው የተመስጭ ቱ ሮንግስ ኖት ን ሜክ ዋን ራይት እነሱ ቢሳሳቱ እኛ ማንሳሳትም፣ በህገ የምንሰራው ይሄ ደግሞ በመጨረሻው ያዋጣል። ይሄ ብቻ ነው አለ አሳመን ናቸው። እሺ ጥሩ ነው አሉ። ለቀቁን፣ ሄድን ወደ ስራችን ቀጠል፣ ስራችን ማለት ነው። በመሀሉ የሚቀጡት በህጉ መሰረት ጥፋቱ ሲገለጥ፣ የመጨረሻው ቅጣት የአስራ አምስት አመት የጽኑ እስራት ነው ግድያ ወይ ደግሞ የለም። እና ይህን ሰምተው ተናደሩ። ለምንድን ነው በስራት ብቻ መረሻ አለባቸው የሚል ፉከራ መፉፉ ከጀመሩ፣ አይሆንም አልናቸው። አስታውሳለሁ አንዱ የህግ ኃላፊያቸው ከአባሎቹ አንዱ ስሙ ረሳሁት፣ ህግ የተማረ ሰው ነው ሻለቃ ብርሃኑ ባየህ ብርሃኑ ባየህ ጎች ብርሃኑ ባየህ የህግ ሰው ስለሆነ ነገርኩት። አስታውሳለሁ ነግረው የማ የህግ ነው ልክ ነው የህግ ነው ብለው ተስማምነና ለሌሎችም ነገራቸው አለው ተናገረ። ሌሎችም ጠይቀውን መመለስን ላቸው

እኔ በኩል ፐርሰናሊ በሰው መግደል አላምንም። በሰው መግደል በፍጹም አላምንም። በእስራት እንጂ በሞት ቅጣት መቀጣት የለበትም የለበትን ሰው ብዬ አላምንም። አንድ ሁለተኛ ደግሞ ይህንን ስራኑ ስራ ውጤት በመጨረሻ ያቀረብላቸው ሪፖርት ጥፋተኛ ተብሎ ሰዎች ስማ ከነስማቸው የሰሩት ጥፋት ዘርዝረን በአስራ አምስት አመት የሚያስቀጣ ፅኑ እስራት ነው የሚቀጡት የሚል ህግ ጠቀስን እንጂ ቢቀበሉትም ባይቀበሉትም የንስፋንታ ነው እዛ ጠቀስን በህገ መሰረት ከዚህ አልፎ የተናገርነው ነገር የለም። እርግጠኛ ነኝ ፕሮፌሰር መስፍንም ቢሆን ለምን ትሏቸውም ብረት በጃችን አለ እንዳለው ውሸት ነው ያላም። ሰውየውን አውቋለሁ። በአንዳንድ በሀሳብ ብንያይም ሰውየውን ጠባይን አውቋለሁ። ስለዚህ ብዙ ፈተና ደረሰብን በመሀሉ፣ ስልሳ ሰዎችን ገደሏቸው። እኔም ከሀገር ስሽት ወጣሁ። በምን መልክ ነበር እርስዎ እስከሚያውቁት ድረስ እዛ ከግድያ ውሳኔ ላይ የሞት በቃ ተፈርዶባቸው እንዲረሸኑ የተደረጉት ሂደት ውስጥ ምን ይመስል ነበር? የሚያውቁት ነገር ነበር? ከዛም በኋላ ቢሆን በዚያን ጊዜ የምናውቁት ነገር አልነበረም። ሁሉም ምስጢር ነው። ኋላ ምሸሽ የወጣ ኋላ የሰማሁት ግን ከውስጥ ከነበሩ ሰዎች እንደሰማሁት፣ በተለይ አንድ ሰው እዛ የነበረ ነሸሽተ ወጣ እንደነገረኝ፣ ሌሎቹ በኋላ እንደነገሩ የአማንን በስልጣን ቀናቀነናል ያስወግድናል በያ እሱን ለማሰር ውሳኔ አደረጉ። ሰውየው ደግሞ አልታሰርም ብሎ እዛ ታግለው ታክሶ ሞተ። በዚህ ጊዜ ጭንቅ ሆነ። እሱ ላይ ያደረጉትን የፈጸሙትን ግድያ ለመሸፈን ነው መሰለኝ ከታሰሩት መሀል አንዳንዶችን መግዛ አለብን ብለው ወሰኑ። ይህንን ያደረጉ ሰዎች፣ እዛ የነበሩ ሰዎች በዝርዝር ይገልጡታል። አንድ ቀኖች አይቀርም፣ ተጀምሮም ይሆናል። እዚያን ጊዜ በአሰራሩ ስርዓቱ እጅ እያወጣችሁ ስሙ ሲጠራ ሞት ሞት የምትሉ እጃችን ያወጡ ተብለው እጃችን ያወጣሉ። እንደሱ ነው የተፈጸመው። ኋላ እንደሰማሁት በህግና በስነ ምግባር አይን ስመለከተው የሚያሳዝን የሚያሳፍር ነው። በሌላም በኩል ስመለከተው ብዙ አዋቂና ሰፊ ተሞክሮ ያላቸው ሰዎች ናቸው እዚያ የተገደሉት። እንዳልካቸው መኮንን የተማረ ሰው ነው፣ ሊራችሁ ይችላል። ተው እሱን ተውት ብለው ተናገረው አሉ አቶ አክሊሉ ሀብተወልድ በሞት አፋፍ ላይ ሆነው እንደተናገሩ አሉ ይባላል። ወጣት ነው በርካቸው። እዚያ ዘንግ ሲሞት የአርባ ሰባት አመት ሆነው ሁሉም ለሀገራቸው ጥቅም የሚያፈሩ ሰዎች ነበሩ እዚያ የተገደሉት። ከህጉም ከቦር ከቦራሊቲውም አንጻር ብቻ ሳይሆን ማለት ነው። በሌላ ሞክስ እንመለከተው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።